ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭት ጀመረ። የኦሮሞን ሕዝብ መብት ለማስከበር የግድ ሌላውን ማንቋሰስና ማሳነስ የለብንም። አንዳንዴ ከኦሮሞ ሳይድ ሲነሳ ኖርማል የሚመስል ነገር በሌላው ማህበረሰብ ክፋት ሊፈጥር ይችላል። አንዳንዴ በአማራው ሳይድ የሚነሳ ጉዳይ ለአማራው ማህበረሰብ አክቲቪስት ኖርማል ሊመስል ይችላል፣ ኦሮሞው ጋር ሶማሌው ጋር ችግር ሊፈጥር ይችላል። ስለዚህ የሚያዋጣ ምንድን ነው በመወያየት አቋምን ይዛ ቀጥል፣ አድቮኬሲን ቀጥል፣ ግን እነዚህ እነዚህ እነዚህ አይነት ቃላቶች እኛ ጋር ክፋት ይፈጥራሉ ብሎ መወያየቱ ተገቢ ነው። ፐርፌክት ነን፣ ችግር የለብንም? ኖ ኖ፣ ወይ ኢምፐርፌክቶች ነን። የምንሰራቸው ስራዎች በፓሽን ልንሰራቸው እንችላለን። በተለያየ ምክንያት ስህተት ልንፈጥር እንችላለን። ግን አንድ ነገር ነገር ከስህተት እንማራለን፣ እያስቀረን እንሄዳለን። ምክንያቱም አላማችን የሕዝባችንን ጥቅምና መብት ማስከበር ነው እንጂ የሌላውን ሕዝብና መብትና ጥቅም መጉዳት አንፈልግም። ኢንፋክት የኦሮሞ ሕዝብ መብትና ጥቅም ብቻውን እንደ ደሴት የሚጠበቅ አይደለም። አማራው ሰላም ከሌለ፣ ጉራጌው ሰላም ከሌለ የእኛ መብት አይጠበቅም። ስለዚህ እኛ የምንሰራው እዚህ የምንሰራው ስራ ጎረቤቶቻችን ላይ ወንድሞቻችን ላይ ችግር የሚፈጥር ከሆነ ለእኛም ችግር ነው እና ያን ግን በእንዲህ አይነት ውይይት እያዳበሩ ማሄድ ይህን ይጠይቃል። ከኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጃዋር መሐመድ ጋር የተደረገ ቃለ ምልልስ ይዘናል። እንዲሁም በኦሃዮና አካባቢዋ ባሉ ስቴቶች የኢትዮጵያን የክብር ቆንሲል አነጋግረናል። የክብር ቆንስላ እንግዲህ በሀገሮች መካከል በሚደረግ ዲፕሎማሲያዊ ግንኙነት ውስጥ የሚሰጥ ሹመትና ስራ ኃላፊነት ነው። የተለያዩ መመዘኛዎች አሉ። ሁኔ ለምሳሌ ኢትዮጵያ የተቀበረው ሁለት ዜግነት በአሜሪካና በኢትዮጵያም ስለማያስፈቀድ ያለው እድል ምንድን ነው? የአሜሪካ ዜጋ ሆኖ የክብር ቆንስላ ሆኖ ለኢትዮጵያ በተቻለ ማገዝ ነው። የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ ናቸው። እሁድ መጋቢት 22 2011 ዓ ም ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በኢትዮጵያ አንድነትና በሕዝቦች እኩልነት ላይ ያላቸው አቋም የጸና መሆኑን የገለጹት የኦሮሚያ ክልል ፕሬዚዳንት ለማ መገርሳ እርሳቸውን አስመልክቶ በማኅበራዊ መገናኛ ብዙሀን ሲሰራጩ የቆዩትን መረጃዎች አጣጥለዋል። ኢትዮጵያዊነት አሁንም ቢሆን ሱስ ነው ሲሉ ከለውጡ በፊት ባህር ዳር ላይ የተጠቀሙበትን አገላለጽ በትላንቱ ንግግራቸው ደግመዋል። አቶ ለማ ለዝርዝሩ እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። ዘግይቶም ቢሆን አቶ ለማ ዝምታቸውን ሰብረዋል። አሁን በኢትዮጵያ ለመጣው ለውጥ እንደ ግንባር ቀደም መሪ የሚቆጠሩት የኦሮሚያ ክልል ፕሬዚዳንት ለማ መገርሳ ከወራት በፊት ሰጡት የተባለ አስተያየት በማህበራዊ መገናኛ ብዙሃን ርዕስ ሆኖ ቆይቷል። የኦሮሚያ ክልል ተወላጆችን በአዲስ አበባ ማስፈር የነዋሪውን ስብጥር ወይም ዲሞግራፊ መቀየር እንደሚፈልጉ ተደርጎ ነው በአንዳንድ ወገኖች ሲገለጽ የቆየው። በዚህ አይነቱ መረጃ ምን ላይ ሳይሰጡ የቆዩት አቶ ለማ ትናንት ዝምታቸውን ሰብረዋል። በዘመቻ ሲነገር የነበረው ሁሉ የተሳሳተና እሳቸውንም ሆነ ስብህናቸውን የሚገልጽ አለመሆኑን ያብራሩት ብዙ ነገሮች ለህዝቡን ለማወናበድ ተብለዋል። ስልጣኑን ሁሉ ኦሮሞ ተቀለለ ለኦሮሞ ማስፈር ብቻ እኮ አይደለም። የአዲስ አበባን መታወቂያ ለኦሮሞ አደሉ። ስንት ግርግር እኮ ነው ያለው። ውሸት ነው። በእርግጠኝነት የምነግራችሁ ውሸት ነው። አዲስ አበባ ማለት አውሮፓ አይደለም፣ የምንኖርባት ከተማ ነች። ኢንቨስቲጌት እናድርግ። እንዲህ አይነት ተራ ወንጀል ተሰርቶ ከሆነ ሁላችን እንወቀስ፣ እንከሰስ። እኔ ሆንኩ እዛ ያሉ የኦሮሞ አመራሮች መታወቂያን በመስረቅ ኦሮሞን አንጠቅምም። መታወቂያን በመስረቅ ኦሮሞን እንጠቅማለን ብዬ አላስብም። በኢትዮጵያና በኢትዮጵያ አንድነት ላይ ያላቸው አቋም የጸና መሆኑንም አቶ ለማ በዚህ ማብራሪያ ተናግረዋል። ኢትዮጵያዊነት ያለ ህፍረት እናገራለሁ። ነገም ኢትዮጵያዊነት ሶስ ነው። ለኢትዮጵያ ሕዝብ ስለ አንድነት ሳውራ ከማንም በላይ ከምወክለው ማህበረሰብ ለኦሮሞም እሱ ይጠቅማል ብዬ ስለማምን ለኦሮሞ ህዝብ፣ ለአማራ ስላሰብኩ አይደለም፣ ለጉራጌ ለትግሬ ስላሰብኩ አይደለም። ለኦሮሞ ህዝብም አንድነት ነው የሚጠቅመው። እንደኛ አይነት ደሃ ብዙ ድርቶ ያለብን ህዝብ መከፋፈል አይጠቅመን። የሚያዋጣን የሚጠቅመን አንድነት ነው፣ መተባበር ነው፣ መተሳሰብ ነው፣ መቻቻል ነው የሚጠቅመን። ይሄን አምንበታለሁ። የኦሮሚያ ክልል ፕሬዝዳንት ለማ መገርሳ ትናንት የሰጡት ማብራሪያ ሰፋ ያለ ነው። በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት አንደኛ ዓመት በልዩ ልዩ ስነ ስርዓቶች መታሰብ ጀምረዋል። ዛሬ በሚሊኒየም አዳራሽ የተከፈተውን የስዕል አውደ ርዕይ ጨምሮ አንደኛ ዓመቱን አስመልክቶ እየተካሄዱ ያሉ ክንውኖች በለውጡ ሂደት የተሰሩ ስራዎች የሚዳሰሱባቸውና የህብረተሰቡ እይታዎችና ስሜቶች የሚቃኙባቸው መሆኑን የጠቅላይ ሚኒስትሩ ጽህፈት ቤት ለአሜሪካ ድምፅ አስታውቋል። ይህንኑ የተለያዩ ህብረተሰብ ክፍሎች አስተያየት ያካተተ ዘጋቢ ፊልምም በነገው ዕለት በተለያዩ የሀገሪቱ መገናኛ ብዙሀን እንደሚተላለፍ በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ አስተባባሪ ብሌኒ ስዩም ለአሜሪካ ድምጽ ጨምረው ገልጠዋል። የፊታችን ማክሰኞ መጋቢት 24 በሚሊኒየም አዳራሽ የሚካሄደው የማጠቃለያ ዝግጅት ደግሞ ከፍተኛ የመንግስት ባለስልጣናት ጥሪ የተደረገላቸው ወገኖችን ጨምሮ የሚገኙበት እንደሚሆንም ቃል አቀባዩ አስታውቀዋል። ይህንና የጠቅላይ ሚኒስትሩን አንደኛ ዓመት ክንውኖች አስመልክቶ የተጠናቀሩ ዘገባዎች ከነገ ጀምሮ በስፋት እናቀርባለን። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከሜክሲኮና ከሌሎች ሶስት ማዕከላዊ የአሜሪካ ሀገሮች በህገ ወጥ መንገድ ወደ ዩናይት ስቴትስ ለመግባት የሚደረገውን ፍልሰት እንዲገቱ ሲል የፕሬዚዳንት ትራምፕ አስተዳደር ዛሬ ግፊት ያዘለ ጥያቄ ያቅርበዋል። የቀድሞ የዩናይት ስቴትስ ፕሬዚዳንት ኦባማ አስተዳደር የአገር ውስጥ ደህንነት ሚኒስትርም በደቡባዊ የዩናይት ስቴትስ ድንበር የኢሚግሬሽን ፈተና የደቀነበት ሁኔታ መኖሩን አረጋግጠዋል ሲል በዛሬው ጥሪው በዋቢነት ጠቅሷል። ትብብራችሁን እንሻለን ሲሉ አሳሰቡ የዋይት ሀውስ ጽህፈት ቤት ተጠባባቂ ኃላፊ ሚክ ሙልቬኒ ለሜክሲኮ ጓቴማላ ሁንዱራስና ኤልሳልቫዶር መንግስታት በተነጣጠረው ከኤቢሲ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መልሳቸው ሜክሲኮ ከጓቴማላ ጋር የሚያዋስናትን ድንበሯን እንድታጠብቅና በቡድን ሆነውም የሚጓዙ ፍልሰተኞችን እንድታስቆምም ጠይቀዋል። ለሰሜናዊው ሶስት ማዕዘን በመባል ለሚታወቁት ለእነኚህ ሀገሮች ዩናይት ስቴትስ የምትሰጠውን የአምስት መቶ ሚሊዮን የረድኤት እገዛ ለመቁረጥ ሀሳብ መኖሩንም ሚስተር ሙልቬኒ አመልክተዋል። በዩክሬን ዛሬ መራጮች በሀገሪቱ የመጀመሪያ ዙር ፕሬዚዳንታዊ ምርጫ ድምጻቸውን ሲሰጡ ውለዋል። ከ39 ዕጩዎች ሶስቱ በቴሌቪዥን የኩምክና ትርኢት የፕሬዚዳንቱን ገጸ ባህሪ የሚጫወቱት ታዋቂ የኩምክና ሰው፣ በስልጣን ላይ ያሉት የወቅቱ ፕሬዚዳንትና ለሶስተኛ ጊዜ የሚወዳደሩት የቀድሞ የሀገሪቱ ጠቅላይ ሚኒስትር እንደሚገኙበት ታውቋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 22 2011 ዓ ም ምሽት ፕሮግራም ነው። የተከበራችሁ የክርስትና እምነት ተከታዮች እንኳን ለእኩለ ጾም አደረሳችሁ። ወደ ቅንብሮቻችን ከመዝለቃችን በፊት ምስጋና በመሰንቆ እናሰማችሁ፣ በቴዲ አፍሮ። Oh, oh, oh, oh, oh, oh, oh, ሲቀደሰ ምን አሳስበው ሪው የአብይ ጾም የጽሞና ጸሎታችሁ የሚሰማበትና የሰላም እንዲሆን እንመኛለን። ጊዜ ከበቃን ዘግየት ብለንም በገና ለመጋበዝ እንሞክራለን። አሁን ወደ መጀመሪያው ቅንብር እንዝለቅ። የሚዲያ ድርሻ በሽግግር ወቅት ከኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጃዋር መሀመድ ጋር የተደረገ ቃለ ምልልስ ይዘናል። አቶ ጃዋር በማህበራዊ ሚዲያ በተለይ በፌስቡክ ገጽ ከ አንድ ነጥብ ስድስት ሚሊዮን በላይ ተከታዮች አሉት። የመብቶች ተሟጋች ነው። እንኳን ደህና መጣ ጃዋር መሀመድ። እንኳን ተመለሰን ለመገናኘት አበቃ ነው። እንግዲህ የአሜሪካ ድምጽ ስቱዲዮ በአካል ከኔ ጋር ዛሬ ለመጀመሪያ ጊዜ ነው የምንገናኘው። በሬዲዮ ግን ለረጅም ጊዜ በተለያዩ ጉዳዮች ላይ ውይይቶችን ስናደርግ፣ ጥያቄዎችን ስንጠይቅ፣ ስትመልስ ቆይተሃል። በጣም በብዙ መድረኮች ላይም አስተያየት ትሰጣለህ። እነሱን አስተያየቶች ይዘን በዚኛው በኩል እንደዚህ ብልሃል፣ አሁን በዚኛው በኩል እንደዚህ ብልሃል ለሚል ውይይት አይደለም ዛሬ ጋበዝንህ። እንግዲህ በሁሉም መንገድ ለምታከናውናቸው ስራዎች ሚዲያን ነው የምትጠቀመው፣ በማህበራዊ ሚዲያም በሜንስትሪም በምንለው ሚዲያም ሚዲያን ነው ለምትሰራው ነገር የምትገለገልበት እና የዛሬው ውይይታችን ትኩረት የሚያደርገው በሚዲያ ጉዳይ ላይ ተመስርቶ ይሆናል። ስለዚህ በዛ መሰረት ውይይታችን የዛሬው ጥያቄዎች የሚያተኩሩት አንድ ባለቤቱ በሚታወቅ ሰው የሚመራ የሚዲያ ተቋም አገር ውስጥ ህግ ባለበት ሀገር፣ ለምሳሌ የሚዲያ ተቋሙ የትግል ሚዲያ የሚባለው ከዚህ ቀደም ኢትዮጵያ ውስጥ አሁን የታየው ለውጥ ከመምጣቱ በፊት ምንም አይነት መተግበሪያ መንገድ ስለሌለ የትግል ሚዲያ ነው የምናከናውነው የሚል ነገር መከራከሪያ ታነሱ ነበርና፣ አሁን ደግሞ ህግ ያለበት ሀገር ውስጥ ሚዲያ ምንድን ነው ሚናው መሆን ያለበት? አመሰግናለሁ። በመጀመሪያ ደረጃ ቲንክ ቪኦኤ ለ13 ዓመት ያህል በመናገር ኢንተርቪው በመስጠት ስሳተፍ ነበረ። ለዚህም ከፍተኛ ምስጋና አለኝ። በዚሁ ሚዲያን ያደግኩት ማለት ይቻላል። እንግዲህ ከዚህ በፊት እንዳልሽው የሚዲያዎቻችን በተለይ አገር ቤት ምህዳሩ ዝግ ስለነበረ የትግል ሚዲያ፣ ሬዚስተንስ፣ ፕሮቴስት ሚዲያ ነበር ስናካሄድ የነበረው። አክቲቪስት ሚዲያ ነበር ስናካሄድ የነበረው። አሁን በሽግግር ውስጥ ነው ያለ ነው። ልክ ሀገሪቷ ከአምባገነን ስርዓት ወደ ዲሞክራሲ ስርዓት እየተሸጋገረ ስለሆነ የሚዲያዎቻችንም ደግሞ ከትግል ሚዲያ ወደ ፐብሊክ ሚዲያ የሚሸጋገሩበት ሂደት ነው ያለው። ከአድቮኬሲ ሚዲያ ወደ ሪፖርቲንግ ሚዲያ የሚሸጋገሩበት ሙሉ በሙሉ ተሸጋግረዋል? አልተሻገሩም? ምንድን ነው ሚናው መሆን ያለበት የሚለውን እስቲ እንግዲህ በሚዲያ ጉዳይ ላይ ነው ስትሰራ የቆየኸው፣ ተምረሃል፣ አንብበሃል ብዙ ልምድ አለህና በአጭር ምንድን ነው መሆን ያለበት ሚናው? የሚዲያው ሚና የሽግግሩ እንዲሳካ መርዳት ነው። ምክንያቱም የዚህ ሽግግር መሳካት ለሚዲያው ራሱ የፖለቲካ ምህዳሩ መስፋትና ይሄ ፖለቲካ ምህዳር ደግሞ በዲሞክራሲያዊ ሕግጋት መመራቱ ለሚዲያው ራሱ አስፈላጊ ስለሆነ የሚዲያው ሚና ሽግግሩ እንዲሳካ አስፈላጊ ሲሆን ጫና በማድረግ አስፈላጊ ሲሆን መንገድ በማስያዝ እና በማሳየት እንዲሁም ደግሞ ሽግሩ ወደፊት ሊያሸጋግሩ የሚያስችሉ ሀሳቦች የሚሸረሽሩበት መድረክ ሆኖ መርዳት መቻል አለበት። ከዚህ አንጻር አንተ የምትመራው የኦሮሞ ሚዲያ ኔትወርክ በውጭ ሀገር ነው ተመዝግቦ ይገኝ የነበረው። አሁን በፍጥነት ወደ ኢትዮጵያ ገብቶ ስራ ጀምሯል። ምንድን ነው እያደረገ ያለው? ምንድን ነው በዚህ አንተ ባልከው መንገድ ምን እየሰራ ነው? በዚሁ አንጻር ነው እየሰራ ያለው። ብዙ የፖለቲካ መድረኮች እንግዲህ በአብዛኛው በአፋን ኦሮሞ ብዙ የፖለቲካ መድረጎችን ያዘጋጃል። ከዛው ጋር ተያይዞ ደግሞ የህዝቡን ሮሮና በተለይ በመንግስት ላይ ያሉ ትችቶችንና ና መድረጎችን በማዘጋጀት የህዝቡ በኢንቫይሮንመንት ላይ በስራ ላይ ያለውን ችግርም ያደርሳል። በአብዛኛው ግን ሽግግሩ በመመልኩ መሄድ አለበት በሚል ላይ ምሁራንን፣ የፖለቲካ ድርጅቶችን፣ ማህበረሰቡን ያሳተፈ ስራ ነው በብዛት የሚሰራው። ሚናው መርዳት ነው። ከዛ ደግሞ ኦኤምኤንም ይሄንን መስራት ነው ካልክ፣ ይሄ ስራ የሚሰራው በየትኛው የህግ ማዕቀፍ ስር ነው? ሚዲያ ሚዲያ ውስጥ የሚሰሩ ሰዎች የህግ ማዕቀፍ ያስፈልጋቸዋል። ኢትዮጵያ ውስጥ ተመዝግቦ ነው የሚሰራው ወይስ በውጭ ሀገር ምዝገባው ነው የሚያከናውነው? በየትኛው ህግ ውስጥ ነው ያለው? በብሮድካስት ባለስልጣን ስር ነው? እስቲ ትክክለኛውን አመዘጋገቡንና ስራ የጀመረበትን መንገድ ነገር በኢትዮጵያ ህግ መሰረት በኢቢኤ ተመዝግቦ ነው እየሰራ ያለው። እያንዳንዱ ኮንቴንት ኢቢኤ ሪቪው ያደርገዋል። የሚያሳስቡ ጉዳዮች ሲኖሩ የእኛን ኤዲተሮች በመጥራት ያወያያሉ። በኢትዮጵያ ህግ ነው የሚሰሩት ከዛ አንጻር። በተረፈ ደግሞ የውስጥ ህግጋቶች አሉን። ኤዲቶሪያል ፖሊሲ ያለን ኮዶ ኮንዳክት አለን እነዛን ውጭ የነበሩንን አገር ቤት ስንደርስ ደግሞ ትንሽ አሻሽለ ናቸው ከአገር ቤት ሁኔታ ጋር እንዲዋሃሉ አድርገን እየሰራ ነው ያለነው። የዚህ የሚዲያ ዳይሬክተር ነ ይሄ ሚዲያ የሚንቀሳቀሰው ገንዘቡ እንግዲህ እስካሁን ባለው ዌብሳይታችሁም ላይ በተመዘገበው ነን ፕሮፊት ለትርፍ ያልተቋቋመ ድርጅት ነው። ገንዘብ የሚያገኘው ከደጋፊዎቹ በሚያሰባስበው ገንዘብ ነው። ያንንም በማድረግ ትሰራለህ። ከዛ ደግሞ የፖለቲካ ተንታኝ ሆነ እዛው ሚዲያ ላይ ትቀርባለህ። ከዛ በሀገር ውስጥ የፖለቲካ ጉዳዮች ላይ ደግሞ ትገባና አስተያየት ትሰጣለህ። ሽምግልናም ታካሂዳለህ። በፖለቲካ ፓርቲዎች መካከል የሚፈጠር ነገር ሲመጣ ደግሞ ሽምግልናም ታካሂዳለህ። ከዛም በተጨማሪ በዛው ሚዲያ ላይ አንድ አይነት ሀሳብ ካላቸው ሰዎች ጋር ቀርበህም አስተያየት ትሰጣለህ። በዚህ ህግ፣ በኢትዮጵያ ብሮድካስት ህግ መሰረት ይሄን ማድረግ ይቻላል ወይ? አዎ ይቻላል። እንዴት ይቻላል? በብሮድካስት ህግ መሰረት ለምሳሌ ብሮድካስት በ1998 ዓ ም በወጣው ህግ መሰረት ክፍል አራት ላይ በብሮድካስት አገልግሎት ባለፈቃዶች የሚሰራጩ ፕሮግራሞች ይላል። ማንኛውም ለስርጭት የሚቀርብ ፕሮግራም የተለያዩ አመለካከቶችን ማንጸባረቅ፣ ህብረተሰቡን በአጠቃላይ እንዲያገለግል ሚዛናዊ ሆኖ መቅረብ አለበት ይላል። ስለዚህ ይሄ ሚዛናዊነት አንደኛው ስለሚነሳው ጉዳይ የተለያዩ ሀሳቦችን ያላቸውን ሰዎች ይዞ መምጣት ነው። አንድ አይነት ሀሳብ ያላቸው ሰዎች በአንድ ሚዲያ ላይ ከቀረቡ የሚያዳምጠው ህብረተሰብ የተለያየ ሀሳብ አግኝቶ ለመወሰን የሚዲያ የመጀመሪያው ተግባር ኃላፊነትና ተግባር አንድ ማህበረሰብ ከሚያገኘው ነገር አዳምጦ ተገንዝቦ በእውቀት ላይ ተመስርቶ ውሳኔን እንዲሰጥ ነው። ስለዚህ በዚህ ህግ መሰረት ያንን አታደርጉ። ምሳሌ ያነሳልን እንሄድ እንችላለን። አንድ አይነት ሀሳብ ያላቸው ሰዎች ቀርበው የሚፈልጉትን ሀሳብ ካንጸባረቁ ያ ህብረተሰብ የሚያገኘው አንድ አይነት ሀሳብ ብቻ ነው በዛ ሚዲያ ላይ ማለት ነው። ስለዚህ በዚህ ህግ ይህንን አታደርጉም እናንተ ኦኤምኤንን ትመለከቻለሽ? እመለከታለሁ ፕሮግራሙን ትከታተላል። እንደ ኦኤምኤን የብዙ ሀሳብ የሚቀርበው በሚዲያ በኢትዮጵያ ውስጥ ምናልባት ቪኦኤ ካልሆነ ጋር ያለ አይመስለኝም። ምክንያቱም በአፋን ኦሮሞ ነው የምናስተላልፈው። አስራ አራት የፖለቲካ ድርጅቶች አሉ። አስራ አራቱም ይሳተፉበታል። የተለያየ ሀሳብ በጣም ተጻራሪ ያላቸው ሀሳቦች በቋንቋን በሚናገሩ በማንኛውም ማህበረሰብ ይቀርባሉ። በአማርኛ በምናዘጋጀው ፕሮግራም ውስጥ ደግሞ ከሁሉም ብሄር ከሁሉም ፖለቲካ ድርጅቶች እዛ ላይ የማይቀርብ የለም። ስለዚህ ኦምኤን ላይ አንድ ሀሳብ ብቻ ነው የሚንሸራሸረው የሚለው ከእውነትና የራቀ ነው እ በምሳሌ እንመጣባቸዋለን። እሱን ሚዛናዊነቱን በተመለከተ ማንኛውም ለስርጭት የሚቀርብ ፕሮግራም ይዘቱና ምንጩ ትክክለኛ መሆኑ መረጋገጥ አለበት ይላል። ማንኛውም ዜና ከአድሎ የጸዳ ትክክለኛና ሚዛናዊ መሆን አለበት ይላል። ማንኛውም ለስርጭት የሚቀርብ ፕሮግራም የሰው ልጆችን ስብዕና ነጻነት፣ ወይም ስነ ምግባርን የሚጻረር ወይም የሌሎችን እምነት የሚያንኳስስ እያለ ይቀጥላል። እነዚህም ክልከላ ያስቀመጥባቸው ጉዳዮች ናቸው። ሚዛናዊነት፣ ከአድሎ የጸዳ ስንል ለምሳሌ ኦኤምኤን የሚያቀርበው ፕሮግራም በአንድ ማህበረሰብ ውስጥ በደል ተፈጽመዋል። አንድ ማህበረሰብ አንድ ጥያቄ አለው እዛ አካባቢ ላይ ይህንን እፈልጋለሁ ብሎ ጥያቄ ሲያቀርብ ሌላም ሰው ያንን እፈልጋለሁ የሚል አካል ካለ ሁለቱን በአንድ መስመር፣ በአንድ መንገድ ማቅረብ ማለት ነው። ሚዛናዊነት ማለት ያንን ያደርጋል ወይ ያንን የማያደርግባቸው በጣም ብዙ ሪፖርቶች አሉ። አንደኛው ጥያቄ እሱን ያደርጋል ወይ ነው፣ በሚገባ ያደርጋል። ለምሳሌ የአዲስ አበባ የኮንዶሚኒየም ጥያቄን በተመለከተ ዘገባ ሲቀርብ የአዲስ አበባ ኮንዶሚኒየም በኦሮሚያ አካባቢ የተሰራ ስለሆነ በኦሮሚያ የኦሮሚያ ገበሬዎች የኦሮሞ ገበሬዎች ተፈናቅለው የተሰራ የኮንዶሚኒየም ቦታ ስለሆነ እዛ ቦታ ላይ የተገነባ ህንፃ መሆን የሚገባው እዛ አካባቢ ላሉ ሰዎች ነው የሚል ሀሳብ አለ። በሌላ በኩል ለዛ የኮንዶሚኒየም እጣ የወጣላቸው ሰዎች ደግሞ አሉ። ሚዛናዊ ዘገባ ማለት ሁለቱንም ሰዎች እኩል አቅርቦ ሶስተኛ ደግሞ በተለይ አሁን ባለው ክፍት አሰራር፣ ለምሳሌ ቀደም ባለው መንግስት በሩን ዝግ ሲያደርግ ሙከራውን ጠቅሶ መንግስት አለመመለሱን ተጠቅስበታለ። አሁን ግን ክፍት አሰራር ስላለ ሶስተኛ ደግሞ መንግስት፣ አራተኛ ደግሞ የህግ ባለሙያ ምን ይላሉ የሚል ነው። ሚዛናዊ አሰራር ማለት በእሱ መልኩ ሰርቶታለ። ይሄን ጉዳይ በሚገባ ችግሩ ምን መሰለሽ? መቼ ሰራ ሁለት እዚ ውስጥ ተከራካሪዎች ሁለት ቡድኖች ናቸው። የኦሮሚያ ክልላዊ መንግስት ና። በሚገባ አልከኝ መቼ ሰራው በምን አይነት ፕሮግራም ላቀርብልሽ እኮ ነው እዚህ ውስጥ ተከራካሪዎች ሁለት ወገን ናቸው። የኦሮሚያ ክልላዊ መንግስትና የአዲስ አበባ አስተዳደር። ችግሩ የኦሮሚያንም ሆነ የአዲስ አበባ ክልላዊ መንግስት ለማግኘት ያለውን ፍዴ አንቺም ታውቂያለሽ። የመንግስት ባለስልጣናቶች የሉም። ለምሳሌ የአዲስ አበባ ነዋሪዎች ፕሮፐርሊ ሊያቀርብ የሚገባው የከተማው አስተዳደር ነው። የኦሮሚያንም ማቅረብ ያለበት የክልሉ አስተዳደር ነው። የመንግስት ባለስልጣናቶች ሚዲያን ይፈራሉ። ምን ይላሉ? ሪፖርት ከቀረበ የህዝብን ሮሮ በዚህ ጉዳይ ብቻ አይደለም፣ በማንኛውም ጉዳይ ላይ የህዝብን ሮሮ ስናቀርብ ባላንስ ለማድረግ መንግስት ላይ መድረስ ነበረብን አለ የመንግስት ሰው ካልተናገረ አንዱን ሳይድ አቅርበሽ ከዛ የመንግስት ሰዎች አልተገኙም ሲገኙ እናቀርባለን። የእናንተ ሚዲያ ደግሞ ከስሙም የተቋቋመበት ዌብሳይታችሁም ላይ ያለው ለማን እንደምትሰሩ የተጠቀሰው በግልጽ የተቀመጠ ነገር ነው። ለአንድ ማህበረሰብ መብትና ጥቅም በሚል ነው። ስለዚህ እዛ ላይ ነው ትኩረት የምታደርጉት። አሁን ይሄ አይደለም ስህተቱ ይሄን ማድረግ የሚከለክል ህግም ያለ አይመስለኝም በአሰራር ደረጃ ግን እንደሱ ብሎ የተቋቋመ ሚዲያ ወደ ተግባር ሲመጣ ይሄንን ተግባራዊ ያደርጋል ወይ ነው ጥያቄ በደንብ እያደረገው ነው በኦኤምኤን ላይ የማይቀርቡ ሀሳቦች የሉም መቅረብ የሚፈልግ ማንኛውም ማህበረሰብ እናቀርባለን በነገራችን ላይ ቢሮ አለን ህዝብ ወኪን አድርጎ በየጊዜው ሀሳብ አለኝ ሮሮ አለኝ ወይ በእኛ ፕሮግራም ላይ ሊሆን ይችላል ወይ በመንግስት አሰራር ላይ ሊሆን ይችላል ሮሮ አለኝ ሲል ለዛ ያቋቋምነው ዲፓርትመንታል ሰዎች መጥተው አይደለም። እኛ ፈልገን እኛ መፈለግ ብቻ ምን እንዳጀመረን ታውቂያለሽ። ለምሳሌ የመንግስት የመንግስት ያልሆኑ ድርጅቶች በስልክ ማግኘት ስላልቻለ ስለሚክዱን ደብዳቤ መጻፍ ጀምረናል። ደብዳቤ ጽፈን እንዲህ አይነት ሮሮ ሰምተናል፣ እንዲህ አይነት ኮምፕሌን ሰምተናል፣ መልስ ያስፈልጋል ባላንስ ለማድረግ። ስለዚህ በማህተም መተን በደብዳቤ መስጠት ጀምረናል። ችግሩ ምንድን ነው? አሁን ኮምፕሌን የሚያደርጉት ሰዎች መልስ አይሰጡም። ፕሮግራም ከተላለፈ በኋላ ኮምፕሌን ያደርጋሉ። ከዛ ደግሞ ሪች አውት እናደርጋለን ማለት ነው። ችግሩ መሳተፍ መቻል አለባቸው። እናቀርባለን ሲሰጡ ያለብን ሚዛናዊ የሆነ መረጃ ለሕዝብ መስጠት አለብን ብለህ ታምናለህ። የኦሮሚያ ሚዲያ ኔትወርክ ዳይሬክተር ነህ። ቅድም እንዳልኩት ደግሞ ትንታኔም ትሰጣለህ፣ የፖለቲካ ትንታኔ። ከዛ ከፍ ሲል ደግሞ የመብት ጥያቄ ያላቸው ሰዎች መካከል ደግሞ ገብተህ በሉ ግቡ ትላለህ። ከዚህ በፊት በፌስቡክ የምታደርገውን አሁን በአካል ተገኝተሃል። እዚሁ የኮንዶሚኒየም ቤት ቦታ ላይ ሄደህ ንግግር አድርገሃል። መጀመሪያ ደረጃ እሱ ይቻላል ወይ በሕግ? አንድ የሚዲያ ሰው የራሱ ስብዕና አለው። ሕግ ከሚጠይቀው ራሱ የተጻፈ ሕግ ከሚጠይቀው የሞራል ሕግ ከሚፈቅድለት ከዛ ደግሞ ስብዕናውን ገለልተኛ በሆነ መልኩ መገንባት ይጠበቅበታል። እና ሚዲያ እየመራ ደግሞ እዛ ጋር ሄደ፣ ወጣቶቹን በርቱ፣ ለመብት ለነፃነት የምታደርጉትን ትግል ቀጥሉ ትላለ። ይሄ ይፈቀዳል ወይ በኢትዮጵያ ሕግ? ይሄ ተፈቅዶ ስታይ አትገረምም? ምንም መንግስት ምንም ሳይል ሲቀር አሁን እኮ ሁሉም ነገር የእኔና የኦኤምኤን ጉዳይ ብቻ ያደረሽ። ኢትዮጵያ ውስጥ በሽግግር ውስጥ ነው ያለ። ነው የሚዲያዎች ሚና የመንግስት ሚና የተቋማት ሚና የግለሰቦች ሚና ትራንስፎርም እያደረገ ነው ያለው ትራንስፎርም እያደረገ ባለበት ሁኔታ የሚቀየሩ ነገሮች ይኖራሉ። አሁን እስካለው አንጻር ህጓን በደንብ ነው የምንረዳት። መስመሯን በደንብ ተጠንቀቀን ነው የምንሄዳት። ምክንያቱም እዚህ ሀገር በምንሰራበት ወቅት ከዚህ በፊት የነበረው መንግስት ሊያዘጋን ያሉ የህግ ክፍተቶችን ያሉ የፋይናንሻል ክፍተቶችን በሙሉ አሟጦ ለመጠቀም ሎቢ ድርጅት አቋቋ ገዝቶ ይሄድበት ነበር። መስመሯ የጋ እንደሆነች በነበረ መረዳት የሆነ ይህንን ወኝ መስመሯ የጋው አትረዳውም አትረዳም። መረዳት ብቻ ሳይሆን ደግሞ ጠቀማለሁ። ምንድን ነው መሰለህ፣ መጀመሪያ በመግቢያችን ላይ ተናገር ያለው የዛሬው የቢቢታችን አላማ የሚዲያው ሚና ምን መሆን አለበት የሚል ነው። እስከ ዛሬ ድረስ ምን ሆኗል? ከአሁን በኋላ ምን ይሁን? መቼም አገር አለ አይደል ኢትዮጵያ የሚባል አገር አለ እና እንዴት ይቀጥል እየተተራረመ በህጉም በአሰራርም እንዴት ሆኖ ይቀጥል የሚለውን ሀሳብ ለማምጣት ነው። ኦሮሚያ ሚዲያ ኔትወርክ ላይ ትኩረት ያደረግኩት ደግሞ አንተ የምትመራው ስለሆነ ከዚህ ቀጥታ የተያያዘ መልስ ልትሰጠው የምትችለው በዚህ ጉዳይ ላይ ነው። ለዛ ነው ትኩረት ያደረግኩት። ህጉን አታውቀውም ወይም ህጉን አታውቁትም የሚልም ሀሳብ የለኝም። በጠንቀቀህ እንደምታውቀው በደንብ እንደምትረዳው እረዳለሁ። ግን አሁን ካለው መሬት ላይ ካለው አካሄድ ለምሳሌ ኢትዮጵያ መንግስት በዚህ ይሄንን ይሄንን እንመጣበታለን። በዝርዝር ሚዲያ እየመራ ትንታኔ እየሰጠ ፖለቲካ ውስጥ እየተሳተፍ ጠቅላይ ሚኒስትሩ ቢሮም ተጋብዛችሁ የፕሬስ ካውንስል ለማቋቋምም ተነጋግራችኋል። ይህንንም እያደረግ ማለት ትልቅ ነው ተሳትፎ። አንተም ጠቅሰኸዋል፣ ወደዳችሁ ጠላችሁም ተጽዕኖ ፈጣሪ ሰው ነኝ ብልሃል። ማለት ተሳትፎ የጎላ ነው። እንደዛ ደግሞ በስሜት የተሞሉ የተቆጡ ወጣቶች ባሉበት መሀል ላይ ደግሞ ሄደ ንግግር ስታረግ የኢትዮጵያ መንግስት ዝም ሲል አይገርምህም ወይ ነው ጥያቄ ያልኩት። አይገርመኝም ምክንያቱም የህግ ሀገር ነው የህግ ጥሰት ጀዋርም ሆነ አህመድም ሆነ ከበደም ሆነ ገመቹም ሆነ ከጣሰ በህጉ መሰረት ይጠየቃል እንደ ወይመን በኢቢኤ ህግጋት ነው የምንተዳደረው? ጥሰት ካለ በማንኛውም ጊዜ ከኢቢኤ ጋር እንሰራለን የወንጀል ስራ ካለ ከማንኛውም ጋር ከፖሊስ ጋር እንሰራለን በማንኛውም ሂደት ስለ ህግ ያነሳሁት ምንድነው ህጉን በደንብ ስለምናውቀው? መስመሯ የህግ አስካለች እንዳለች ስለምናውቀው ያንን መስመር ጠብቀን እንሄድበታለን። የጠቅላይ ሚኒስትር ቢሮ አይደለም የተጋበዝ ነው ኢሲኤ ነው እኔ ብቻ ለውም ማት ሰው ነው የተጋበዘው እዚ ሀገር ከገባው በኋላ ስሞክር ያለው ነገር በሙሉ ምንድን ነው እንደ ህዝብም እንደ መንግስትም እንደ ሲቪል ሶሳይቲም እንደ ሚዲያም ከዚህ በፊት በአምባገነን ስርአት ጊዜ የነበረን ሚና መለወጥ አለበት። ለመለወጥ ደግሞ በህግ ጋት እራሱ ለመተዳደር ለእኛን ህግ ጋት አብረን መስራት መቻል አለብን። ልንግባባባቸው ይገባል። አሁን መንቼ ያነሳሹ የሚዲያ ካውንስልን ለስድስት ወር በላይ ስገፋው ነበረ። መንግስት ጋር ሳይደርስ ኢቢኤ ጋር ራሱ ሳይደርስ ብሮድካስት ባለስልጣን ጋር ሳይደርስ ራሱ የሚዲያ ቤቶች፣ የሚዲያ ድርጅቶች፣ የሚዲያ ኤዲተሮች አንዱ አንዱን ሊያርመው ይገባል። አሁን አንቺ ያነሳሽው ባለፈው የተነሳ ኔ ሚና አለ። ከዛ ያለፉ ብዙ ጥያቄዎች ሊነሱ ይችላሉ። አንድ ሚዲያ አሁን አንቺ የምታነሹን ጉዳይ ተዋይቶበት ሚዲያዎቹ አንዱ አንዱን ማረም መቻል አለበት። ደሴም ወይ ፖለቲካል ፓርቲዎቹም ቢሆኑ ሚናቸውን የሚተራረሙበትን ሕግና ስርዓት መንደፍ መቻል አለብን። መንግስት ጋር ሳይደርስ ራሱ ከመንግስት በታይ መሰራት መቻል አለብን። ለሱ ነው ጥያቄው። እዛ ኮንዶሚኒየም ጋር ሄደ ካደረግከው ንግግር አብዛኛው መጀመሪያ ላይ ያነሳቸው ነጥቦች በሙሉ ከሕግ ጋር የተያያዙ ጉዳዮች ናቸው። ከሕግ ጋር ማለቴ ልክ ቀድሞ እንደነበረው የኦሮሞ ተቃውሞ ሰላማዊ እንደነበረ የኦሮሞ ተቃውሞ ለምሳሌ ሲጀምር በጣም ሰላማዊ ነበር። አስታውሳለሁ በጣም ሰላማዊ መሆኑን ለመግለጽ ከመፈለጋቸው የተነሳ ወጣቶቹ ነጭ ሪቫን እጃቸው ላይ ሁሉ አስረው ሰላማዊ ነን። የአዲስ አበባ ዩኒቨርሲቲ ተማሪዎች ስቴዲየም አካባቢ ሰልፍ ሲያደርጉ ሰላማዊ ነን የሚለውን ለማሳየት ነጭ ጭርቅ ሁሉ እጃቸው ላይ ያስሩ ነበር። እንደዚህ አይነት በሰላም የተካሄደ የኦሮሞ ተቃውሞ ነበረ። እዛ ጋር ቆመህ አንተም ስትናገር የኦሮሞ ወጣቶች ያላቸውን ጥያቄ በሰላማዊ መንገድ እንዲያቀርቡ ትናገር ነበር። ከመጀመሪያው ጀምሮ እንዴት በሰላም መጠየቅ እንዳለባቸው ወጣቶች ሕይወት የተገበረበት ቦታ ነው ይሄ የጥያቄው ማጠንጠኛ ነው። የኦሮሚያ ዙሪያ አካባቢ ያሉት አርሶ አደሮች ተፈናቅለው ነው ትላለህ። እዚህ ድረስ ሰላማዊ ነበር። መጨረሻ ላይ የምትደመድመው ግን የእኔና የእናንተ የቀብር ቦታ እዚህ ይሆናል አይነት ንግግር አድርገሃል እና ይሄ በትክክል ቀስቃሽ ነው። ያ ማለት ምን አይነት አመላካች ነው? ያንን የኮንዶሚኒየም ቦታ እጣ የደረሳቸው ሰዎች ቤት ደርሶናል ብለው ቢመጡ ያንን የተቃወሙ ወጣቶች ደግሞ እርስ በእርሳቸው የሚፈጠር ግጭት ቀስቃሽ ንግግር ነው። ይሄ ንግግር ይሄንን ንግግር እንዴት አደረገው? ጉዳዩ ከእጣ ከደረሳቸው ሰዎች ጋር አይደለም፣ ከመንግስት ጋር ነው። ይህን የምንቃወመው መንግስት ነው። እጣ የደረሳቸው ሰዎች ቤቱን አልሰሩት፣ ድንበሩን ተሻግረው አልመጡ ሰው ያልተረዳው ነገር አለ። እንደውም ኢሹ እየተባለ ያለው ሰዎች እዛ ቤት ውስጥ አይግቡ አይደለም፣ እየተባለ ያለው ከከተማ ወሰን ውጪ ወጥቶ እየተሰራ ነው። ይሄንን የሰራው ባለ እጣው አይደለም፣ ይሄንን የሰራው መንግስት ነው። ጠባችን መሆን ያለበት ከመንግስት ጋር ነው። የህዝቡም ጥያቄ መንግስት ላይ ነው። ከፈለገ መጥቶ ይግደልን እንጂ ያልነው ደግሞ መንግስት ነው። ምክንያቱም ሰውን እዛ መሬቱን ሄዶ የተቀራመተው ቤቶቹን የሰራው እጣን ያወጣው መንግስት እንጂ ተክራዩ አይደለም። ከዚህ በፊትም ቢሆን ደጋግሜ ከአንቺም ጋር ስንወያይ የኛ ኢሹ ከመንግስት ጋር እንጂ ከአንድ ቡድን ጋር አይደለም፣ ከአንድ ግለሰብ ጋር አይደለም። መሬቱን እኮ የወሰደው ቤቶቹን የሰራው ህግ ጥሶ እንደገና ቤቶቹን ያከፋፈለው መንግስት ነው። ከዚህ በፊት ነው ያለው ነገር አለ የምን ገልለት አላማ አይደለም፣ ግን የምን ሞትለት አለ። ከመጀመሪያው ስንነጋገር የሚዲያ ሚና መሆን ያለበት ሚዲያን የሚመራ ሰው ሚናው መሆን ያለበት በማህበረሰቦች መካከል ተግባቦትን የሚፈጥር መንግስትን ተጠያቂ የሚያደርግ፣ የሚሸነቁት፣ የሚተች፣ የሚያጋልጥ። ስለዚህ ይሄን ሚዲያ የሚመራው ሰው ይሄን ጥያቄ ላለው ሰው ድልድይ ነው መሆን ያለበት እንጂ ራሱ ጠያቂ ራሱ ለምጠይቀው ጥያቄ ሟች ነኝ የሚል ሰው እንዴት ሚዲያን ይመራል? እንደ ህጉ መሆንን ቅድም እንደተነጋገር ነው አንተም እንዳመንከው የሚዲያ አካሄድ መሆን የነበረበት ጀዋር መሀመድ የዚህ ሚዲያ መሪ ነው ዳይሬክተር ነው። በስሩ ጋዜጠኞች አሉ። ከቻለ ጋዜጠኞችን ወደ ስፍራው ይልካል። ካልቻለ ራሱ ደግሞ ጉዳዩን መስራት ከፈለገ ማይክራፎን ይዞ ይቆም እና የእነሱን ሀሳብ ወስዶ እንሞትለታለን የሚሉትን ሰዎች ሀሳብ ወስዶ እንዴት ነው የምትሞቱለት ብሎ ጠይቆ የሌሎችን ሀሳብ ወስዶ ማሰራጨት ነው ያለበት እንጂ እንደ ሚዲያ መሪ ራሱ እንሞታለን ብሎ መሀል ላይ ሄዶ እንዴት ይሆናል? በየትኛው አሰራር ነው የሚሆነው? በማንኛውም አሰራር በማንኛውም አሰራር ቢሆን ውልሽ ሚዲያ የሚያቋቋም ነው። ቸግሮን ነው ሚዲያ የሚያቋቋም ነው። ለትግል ነው። አሁንም ቢሆን ከሕግ ውጭ አንወጣም። ሆኖም ግን ገና ለገና ትችት ይቀርባል ብለን ወንድሞቻችን ያለቁለትን በደም ያመጣነውን በደም ያስቆምነውን ማስተር ፕላን በጉልበት ፈጽማለሁ ብሎ የሚመጣን መንግስት እንታገለዋለን። በማንኛው መንገድ የሚዲያ ዳይሬክተር ስለሆንኩ ወይ ደግሞ ቄስ ስለሆነ ወይ ደግሞ ሼክ ትላንትና ኮይ የሞቱ ልጆች ዶክተሮች ናቸው ፖሊሶች ናቸው። ፖሊስ ነኝ ብሎ አልተውም፣ ወይም ደግሞ ዶክተር ነኝ ብሎ አልተውም። የተጨቆን ነው እንደ ማህበረሰብ ነው እንደ ህዝብ ነው። እንደ ህዝብና እንደ ማህበረሰብ ተጨቆነን በምንሄድበት ወቅት ቮይስ ሆነን መታገል ግዴታ ነው። ከዚህ አንፃር አሁንም ቢሆን የመጣው ጉዳይ ገፍቶ ስለመጣ፣ በተለይ ደግሞ ግጭን ሊፈጥር ስለሚችል ከማህበረሰብ ጋር ሪፍሬም መደረግ ነበረበት መንግስት ትላንትና በትግል የቆመውን ማስተር ፕላን መልሶ አስፈጽማለሁ ባለበት ወቅት እንደ አንድ ግለሰብም ሆነ እንደ አንድ እነዚህ ወጣቶች አደራጅቶ ሲያንቀሳቅስ እንደነበረ ግለሰብ ኃላፊነት ይሰማኛል። አድርገዋለሁ ወጣቶቹ ወይም ይሄ ጥያቄ ያላቸው ወይም አንተ ከሆንክ ይሄ ጥያቄ ያለ ጥያቄው በራሱ በተለይ አንደኛ ዲሞክራሲያዊ የሆነ አገር ለመፍጠር በሚደረግ ሂደት ውስጥ ሁለተኛ እንዳልኩት እነዚህ ወጣቶች ጥያቄ እንደነበራቸው ለረጅም አመት የዘለቀ እንደሆነ ከመነሻው 93 ዓመተ ምሕረትንም ብናየው ከዛ በኋላ የነበረው ጥያቄ በተቃውሞ ውስጥ ያነሷቸው የነበሩ ጥያቄዎች እነዚህ ናቸው። የአርሶ አደሮች መሬት በግፍ ተወስደዋል የሚሉ ጥያቄዎች ናቸው። እነዚህን ጥያቄዎች ማንሳቱ ትክክል አይደለም፣ ወይም ይሄም ጥያቄ ማንሳቱ ትችት አስነስቷል አደለም ያልኩት። ያንተም አቀራረብ ትችት አስነስቷል አደለም ያልኩት። የህጋዊነት ጥያቄ አለበት። ምክንያቱም የተቋቋመው ሚዲያ ሚዲያ የሚቋቋመው በአንድ ሀገር ውስጥ የሌሎች ሰዎች ሀሳብ እኩል እንዲስተናገድ ኃላፊነት ወስደ ራስን መሸጥ ነው። ቢቻል እንደውም የሚዲያ ላይ የሚሰራ ሰው ወይም ጋዜጠኛ ሰው አገር ሊኖረው አይገባም፣ ብሔር ሊኖረው አይገባም፣ ዘር ሊኖረው አይገባም ነው ዋናው መሰረቱ። በሱ መልኩ የሚገነባ ስብዕና ሊኖረው ይገባል ነው ቢቻል። እንደሱ የሚያደርግ ሕግና አሰራር የስነ ምግባር ሕጉም የተጻፈውም ሕግ ይጠይቃል ስለዚህ መምረጥ አለብህ። አንተ ደግሞ ማትመርጠው ከሆነ የተጻፈውን ህግ የሚያስተዳድረው መንግስት ደግሞ ሊያስመርጥ ይገባል እያልኩ ነው ያለሁት። እና እሱን መርጠህ አትወጣም። በዚሁ ነው የምቀጥለው። የህዝባችን መብት እስከተረገጠ ድረስ፣ የህዝባችን ጥቅም እስከተጣሰ ድረስ፣ መንግስት የራሱን ህግ ጥሶ እስከቀጠለ ድረስ መታገሌን እቀጥላለሁ። በማንኛውም መልኩ ቅድም እንዳልኩሽ ማንኛውም የህግ ድንጋጌዎች በጥንቃቄ እንከታተላቸዋለን። ማስመሪያዎችን ጥሰን አንሄድም። ችግር ካለ ደግሞ ከኢቢኤ ጋር ቁጭ ብለን እንወያያለን። ከማንኛውም የመንግስት ኃላፊ ጋር ከመንግስት አካል ጋር ቁጭ ብለን የምንወያየው ይሆናል። ያም ሆነ ይህ ግን ህግን ከለላ አድርገው የዚህን መብት የህዝብ መሬት እንቀራመታለን ትላንት የተቀራመትነውንም ዛሬም እናስቀጥላለን ብለው የሚሄዱ ከሆነ ደግሞ በሰላማዊ ትግል በተካንበት ዲስፕሊን ባለበት አንድነት ባለበት ውጤት ተኮር በሆነ ስትራቴጂ እየተመራን ትግሉን ቀጥለዋለን። አመሰግናለሁ ጽዮን። እንደዚሁም እንግዳሽን ጃዋር መሐመድን ከኦሮሚያ ሚዲያ ኔትወርክ ዳይሬክተር ጃዋር መሐመድ ጋር የተደረገው ቃለ ምልልስ አላበቃም። የተከበራቸው አድማጮች፣ ሙሉውን ውይይት ዌብሳይታችን፣ ዩቱብና ፌስቡክ ገጻችን ላይ ማግኘትና ማዳመጥ መመልከት ትችላላቸው። አዎ ሰለሞን፣ በዌብሳይታችን በቪዲዮ የተቀረጸ ውይይት አለ። ጀዋርን እዚህ ድረስ መጥቶ ይሄንን ውይይት ከኛ ጋር ስላደረገ እኔም በአድማጮች ስም አመሰግናለሁ። መልካም ከአሜሪካ ድምጽ ራዲዮ ጣቢያ የሚተላልፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁ። ዝግጅቶቻችንን በዌብሳይታችን አት ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የኢትዮጵያ የክብር ቆንሲል በክሊቭላንድ ኦሃዮ የኢትዮጵያ መንግስት የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን የክብር ቆንሲል አድርጎ ሾሟል። በአዲሱ ሹመታቸውና በሚጠብቋቸው ስራዎች ላይ ሰለሞን አባተ አነጋግሯቸዋል። መስመሩን ለእነሱ ለቃለሁ። አመሰግናለሁ ጽዮን። ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ፣ እንደምንዋሉ እንደምን አመሽ። ጤና ይስጥልኝ አቶ ሰለሞን እግዚአብሔር ይመስገን። የዛሬው ጥሪዬ ከወትሮው ለየት ያለ ነው። ወትሮ ለማብራሪያ ጉዳዮች ከፖለቲካ ሳይንስ ጋር ትንታኔ የሚፈልጉ ምሁራዊ አስተያየት የሚፈልጉ ጉዳዮችን ነበረ ወደ እርሶ እየያዝኩ የምመጣው። የኢትዮጵያንም ሆነ ዓለም አቀፍ ጉዳዮችንና ትንታኔ የሚያስፈልጋቸውን ነበረ ዛሬ ግን በግል እርሶን የሚመ መለከት ጉዳይ ለማንሳት ነው የደወልኩት። እርሶን የሚመለከት ስል ይህንንም ያህል የግል አይደለም፣ የሀገርም ጉዳይ ነው። እርሶ በቅርቡ የኢትዮጵያ መንግስት የክብር ቆንሲል እንዲሆኑ በአካባቢው ባሉበት አካባቢ ሹመት ይሁን ኃላፊነት ያስረዱኛል እንደ ተሰጦት ሰምቻለሁና ለመሆኑ የክብር ቆንሲል ማለት ምን ማለት ነው? እስቲ ከዚህ ትንታኔ እንነሳ። እሺ፣ አቶ ፈለሞን ለጥያቄ አመሰግናለሁ። መረጃ ትክክል ነው እንዳልከው ነው የሆነ የክብር ቆንስላ የሚለውን ስራዬን በኦፊሴል ከማርች አንድ እንደ አውሮፓ አቆጣጠር ጀምሮ በዚያ አካባቢ ጀምሬያለሁ። እንዲሁም አንድ ሁለት ኤቨንቶች ላይ ተሳትፌያለሁ። የክብር ቆንስላ እንግዲህ በሀገሮች መካከል በሚደረግ ዲፕሎማታዊ ግንኙነት ውስጥ የሚሰጥ አፖይንትመንት ወይም ሹመትና ስራ ኃላፊነት ነው ሀገሮች እርስ በርሳቸው የእነሱ አገር ዜጋ ያልሆነ ሰው ይጠቅመናል ብለው እስካመኑ ድረስ ያንን ሰው በራሳቸው መመዘኛ ከመዘኑ በኋላ ለዚህ ስራ ይጠይቁታል ማለት ነው። ይሄ የሚደረገውም የተለያዩ መመዘኛዎች አሉ። ያ ግለሰብ ወይ ያቺ ግለሰብ ለአገሩ እኔ ለምሳሌ በኢትዮጵያ ነው ስብት የተቀበረው። እና እንግዲህ ሁለት ዜግነት በአሜሪካና በኢትዮጵያም ስለማይፈቀድ እንግዲህ ያለው እድል ምንድን ነው? የአሜሪካ ዜጋ ሆኖ የክብር ኮንስላ ሆኖ ለኢትዮጵያ በተቻለ ማገዝ ነው ማለት ነው። ክራይቴሪያው እንግዲህ ከግል አካባቢ ከግል ጠባይ እስከ በምን በምን አኳየ በምን ፈርጆች ሊያግዝ ይችላል በሚል ሁኔታ መመዘኛ ይደረጋል። ባክግራውንድ ቼክ፣ ክሪሚናሊቲ ቼክ ሁሉ ይደረጋል። የወንጀል ተግባር እና እንደዚህ አይነት ችግሮች ካሉበት በሚል ነው ግለሰቡ ትክክል። እሱ ሁሉ ይታያል። ከዓመት በላይም ነው የሚፈጀው። የፈጀውም እንግዲህ ምንድን ነው ጥያቄው፣ ከዛ በኩል ነው የሚመጣው፣ ከኢትዮጵያ መንግስት ው በኤምባሲያችን በኩል ማለት ነው። ይሄ ለእኔ ትልቅ ክብር ነው። እኔ እንደ ትልቅ ክብር አድርጌ ነው የምወስደው። ተጨማሪ ስራ ነው። በነገራችን ላይ ከነባራዊ ስራ ላይ እና እንደ ክብር መቆጥሮ ምንድን ነው እንኳን ተጠይቀንና ሳንጠየቅም ለሀገራችን እንሰራለን። በዚህ ስራ ደግሞ ስራው አዲስ አይደለሁም ብዬ ገምታለው። ብዙ አመስፈር ይቻለሁ ው ምክትል አምባሳደርም ሆነው ሰርተዋል። እዚሁ ዋሽንግተን እና አዲስ አይደለም ለርሶ። አዎ፣ ትክክል። ያም ስለሆነ መጠየቅም ደግሞ አያስፈልግም። እኔ በግሌ ብትጠይቀኝ ማምነው ነው ዲፕሎማቲክ ስራዬንም ብሎ ሳቆም እለት በእለት እንደ ማንኛውም ኢትዮጵያዊ ሀገሬ የተሻለኝን አደርጋለሁ። ይሄ ግል ቃል ኪዳን ለራሴ እድመልኬ እና በግድ መንግስት ጥያቄ የማያስፈልግም ዲፕሎማቲክ ስራዬንም ቋጭቼ እንደገና ግል ህይወቴ እዚህ አሜሪካን ሀገር ስመለስ በየዕለቱ በተቻለኝ ብዙ ብዙ ነገሮች ለማድረግ ሞክሬያለሁ። አካባቢ በኮሚኒቲውም፣ ቤተክርስቲያንም በማቋቋም ካልቸር፣ በሌላም ኢትዮጵያን በተመለከተ ብዙ ገለጻዎች፣ ሌክቸሮች መስጠት በተቻለኝ መረጃ መስጠት በግሌ ይህንን ሁሉ ሳድር ቆይቻለሁ። እስከ መጨረሻው እቀጥላለሁ። ም አይገድበኝ እና እዚህ ላይ ተመስርቶ ነው እንግዲህ ጥያቄ የመጣው የገርን ጉዳይ ነው። የገር ጉዳይ ማንም ይሁን ማንም ግልጋሎቴን የምችለውን ጠጠርም የወረወረን እንደሚባለው በተቻለ ለማገዝ ድሮን ቁርጥ የተነሳሁ ነኝ እና እኔ እንደ ክብር ወስጄው ይህንን ኮል በልህ ይህንን ጥሪ ተቀብዬ ስራዬን በተጓዳኛ አሁን በሰፊ እየሰራሁ ነው። ላል ለመሆኑ የሚያገኙት ክፍያ አለ ከኢትዮጵያ መንግስትም ይሁን ከማንም ለዚህ ስራው በኢንተርናሽናል ህግ መሰረት አንድ የውጭ ሀገር ዜጋ ተከፍሎ አይሰራም። ኦነራሪ የሚባለው ለዚህ ነው። የክብር ቆንስላ ደሞዝ የለህም። ሙሉ ጊዜህንም መቶ መቶ አትሰራም። ግን እንደ ፍላጎትና እንደ ኮሚትመንት ይሄዳል። እንዳንተ አስተሳሰብና ዓላማ ይሄዳል። ደሞዝ የለውም። ግን ብዙ ሀገሮች የሚያደርጉት ስራ ማስኪያ ገንዘብ ቶክን የሆነ ለፋክስም ለጉዞም ለጋዝም ለምን የሚሆን አንድ ሶስት ገንዘብ ሊመደብና ሊሰጥ የሚችል ይመስለኛል ግን ከኢትዮጵያ ከሀገሬ እኔ ምን የምጠብቀው ነገር የለም ታዳጊና ገና የምትታገል ሀገር ናትና መስጠት በሚገባን ጊዜ ይህን አንተ ብሎ መጠየቁም ማርኬ ተገቢ አይመስለኝም ካለ ምሰየው ማስበውን በተለያየ ሁኔታ ሊገፋ ይችላል ግን በመሰረቱ ኦነራሪ ካውንስል የተባለ ሰው ሙሉ ክፍያ የለውም ክፍያ ካለው ከአሜሪካ ህገ መንግስት ጋርም የሚጻረር ሁኔታ ሊመጣም ይችላል ማለት ነው ለአንድ ሀገር ሀገር ሶቨርን ራይት እና ሎያልቲ መገዛት ማለት ነው። አው ለሌላ ለአንድ ሉአላዊ አሜሪካ ላልሆነ አገር መገዛት ማለት ነው። ታማኝ ሆኖ መገኘት ማለት ነው። ትክክል። ይሄ ይጻረራል የዩናይትድ ስቴትስን ህገ መንግስትና በዜግነቱ የገቡትን ቃል። አዎ፣ ይህም ኢትዮጵያም ቢሆን አንድ አሜሪካዊ ለምሳሌ ኢትዮጵያ ሄዶ ዛም ሪቨርስ ብታደርገው ያው ነው። እና በቅድሚያ ደረጃ ፖለቲካ ያልሆኑ ስራዎች ላይ ያተኩረው ኦኖሪ ኮንስሌት ብዙ ጊዜ ወደዚህ መጣለውኝ ዝርዝር ስራዎች ምንድን ናቸው ወደሚል ጥያቄ አሁን እርሶ አሜሪካዊ ሆነው እንግዲህ በዚህ ሁኔታ የክብር ቆንስላም ሆነው የኢትዮጵያ መንግስት እንደ ራሴ ኖት ማለት ይቻላል ባሉበት አካባቢ ይሄ እርሶን ዲፕሎማት ያደርገውታል። አሁ እንትን አለው ደረጃ አለው። በቪና ኮንቬንሽን መሰረት ፉል ኢሚኒቲ እና ፕሪቪሌጅ ሙሉ ለሙሉ የለውም፣ ግን ዝቅ ባለ ደረጃ ፕሪቪሌጅ አለው። ጥቅም አለ፣ ሙሉ ባይሆንም የአንድ አምባሳደር ወይም የዛ አገር ዜጋ እንደሆነ ዲፕሎማት አይሁን እንጂ ወይም አንዳንድ የደህንነት ጥበቃ መብቶች እንደዚህ አይነቶች ሙሉ በሙሉ አይከበሩ እንጂ የተወሰነ አለው ነው የሚሉኝ። አለው ስቴት ዲፓርትመንት የተመዘገበ ነው የሚሆነው። መታወቂያ አለው። ኢትዮጵያን ባንዲራ ማውለብለብ በህጉ መሰረት ይጠይቃል። ቢሮ ያስፈልጋል። ቢሮ ማቋቋም አለ እኔ ክሊቭላንድ ነው አንድ ጊዜያዊ ቢሮው ያለው እና እዛ ላይ ባንዲራ ማድረግ ኢትዮጵያን፣ ሙሉ በእንግሊዝኛ በአማርኛ ስሞች ሁሉ ይደረጋሉ። ፋንክሽን የሚያደርጋት ስኬለተን በሆነ ሁኔታ ቢሮ ያስፈልጋል፣ ያመሟናት አለበት መኪናም ታርጋ እስከማውቀው ድረስ ለየት ያለ ኦኖሪ ታርጋ ዲፕሎማቲ ታርጋ ይኖራል። ከመደበኛው የዲፕሎማቲክ ኮርት ሰሌዳ የተለየ ማለት ነው። አዎ፣ ግን የተመዘገበ ከዛ ውጪ የኦኖሬሪ ኮንስላው ቢሮ አይፈተሽም። የማይፈተሸው በተለይ ከኢትዮጵያ ጋር ግንኙነት ያለው ፋይሎች፣ ምኖች የመሳሰሉ ቢሮ እሱን በተመለከተ ያለ ምክንያት አይበረበርም። ማንኛውም የፖሊስ አካል የፌዴራልም ሆነ የክልል ፖሊሶች፣ የወረዳ የካውንቲ ፖሊሶች የመተባበር ኃላፊነት ግዴታ አለባቸው። ኢትዮጵያን ደግሞ ስለሚታወቅ ስለምወክልም በተለያዩ ትላልቅ ስብሰባዎች እና ኢቨንቶች ላይ የክልል ሸንጎዎች የክልሉ ገቨርነር የመሳሰሉት የፓብሊክ ፋንክሽንስ ላይ ኢትዮጵያን ወክዬ መገኘት እንደገና ነው። የኢትዮጵያ መንግስት ካሰበ ከአዲስ አበባ ከዛው ከኤምባሲም ጋር እዚህ በመነጋገር በሚያስፈልጉ ስብሰባዎችና ቦታዎች ላይ ኢትዮጵያን ስፔሲፊካሊ ወክዬ መገኘት እና መናገር፣ መረጃዎችን መሰብሰብ ማሰባሰብ ከኤምባሲው ጋር ከቋሚ ዲፕሎማቶች ጋር በቅንጅት መስራት በራሴ በስብና ላይ ጥበቃ የሚያስፈልግ ሆኖ ሲገኝ ይህንን ማስተራ ማሳወቅ እና ጥበቃ እንዳገኝ ማድረግ የመሳሰሉትን መለስ ያለ ጥያቄ ለመመለስ ፕሪቪሌጅ ዝበልህ እና ጥቅመጥቅመ ይኖራል ማለት ነው። ለየትኞቹ አካባቢዎች ለየትኞቹ ስቴቶች ነው የእርስ ቆንስላነት የሚሰራው? በመሰረቱ አሁን ትኩረት ሰጥቼ የምከታተላቸው አሁን በወቅቱ ባለሁበት ስቴት ነው። እሱም ኦሃዮ ነው። ኦሃዮ ከአሜሪካ በህዝብ ብዛትም በኢኮኖሚም ሰባተኛ ነው ከሀምሳ ስቴቶቹ። እሱ ላይ ተመስርቼ ኦሃዮን እዚህ ሰሜን ሚሽገን፣ በስተ ምዕራብ ኢንዲያና፣ በስተ ደቡብ ኬንታኪ፣ በስተ ምስራቅ ደግሞ ምዕራባዊ ፔንስልቬኒያ ፒትስበርግን ይዞ እነዚህን አካባቢዎችን ሸፊን ይሆናል። በጣም ሰፊ ሀገር ነው። ኢኮኖሚ ጥንካራቸውና የአንዳንድ ስቴት ኦሃዮና ሚሽገን ብንወስድ ከንበል ከግሪክ ከሀንጋሪ። አውሮፓ ሀገሮች ከራሳቸው ኢኮኖሚ ይበልጣል። አንዱ ክፍለ ሀገር ኢኮኖሚያቸው እነሱ ላይ ነው ትኩረት የማደርገው። እንግዲህ በፕሮግራም ራሴን እያስተዋወቅኩ ነው መሰል የክብር ቆንስላዎች አሉ። ከቺካጎ ደቡብ ነው ቺካጎን ያልሸፍንም እና በየመድረኩ ራሱን ማስተዋወቅ የከተሞች ከንቲባዎች፣ የክልል ሸንጎች ልበል የመሳሰሉትን ይሸፍናል። እነሱንም ፓብሊክ ፈንክሽን ማለት ነው ሚዲያዎችን መቅረብ፣ ማነጋገር የመሳሰሉትን ሁሉ የሚሰራበት ይሆናል። እንግዲህ ኢትዮጵያኖች ምን ያህል አሉ የሚለውን እዚህ የሚሸፍናቸው አካባቢ ስናስብ ከኦሃዮ ተነሳን እንደሆነ ክሊቭላንድ በርከት ያሉ የኢትዮጵያን ወገኖቻችን አሉ። ክሊቭላንድ በጣም ትንሽ ነው። ሌላ ዲትሮይት አካባቢ፣ ኢስት ላንሲንግ፣ አን አርበር፣ ኢንዲያናፖሊስ፣ ኢንዲያና በርከት ያለው አሉ። ደቡብ ኦሃዮ ሲንሲናሪ ብዙ ኢትዮጵያኖች አሉ። ዴይተን መለስተኛ የሆኑ ኢትዮጵያኖች አሉ። ኮሎምበስ፣ ሌላ ኮሎምበስም ያው ሰላሳ ሺህ በላይ አሉ ኢትዮጵያ ላይ በግምት ምስራቃዊ ፔንስልቬኒያ ፒትበርግም፣ አይበዙም ኢትዮጵያኖች አሉ። እና እነሱንም እንግዲህ እንደ አስፈላጊነቱ ክትትል የማድረግ የሚፈልጉትን መረጃ መስጠት፣ እገዛ የሚፈልጉ እንደሆነ ማገዝ፣ ሌላው ቢቀር እንደ አስፈላጊነቱ አሁን ቻይና በቅርቡ የሆነውን ሳሰማትቀርም አንድ እህታችን በእጽ አዘዋዋሪነት ተከሰሰች እና ሞት ፍርድ የቀረበች አለች እዛ ምሳሌ ትከታተላለች እንደው እንደው አይበልና፣ ማለት ነው። ኢቭን እስር ቤት ውስጥ ያሉ እንደዚህ አይነት ሁኔታ የሚቸገሩ ቤተሰብ መረጃውን እስካመጣ ድረስ ራሱን መውቅና ከተገኘ ድረስ እነሱ ጉዳያቸው ምን ደረሰ፣ መብታቸው እንዲከበር እንዳይበደሉ፣ ይህን ሁሉ የማድረግ ሁሉ በጣም ኃላፊነት አለ ማለት ነው እና የሚሸፍነው አካባቢ እነዚህን አምስት እስቴቶች አራት እና አምስተኛው በከፊል ይመለከታል ማለት ነው። እናንተ ለኢትዮጵያውያንም ይሁን ከኢትዮጵያ ጋር በተያያዙ ጉዳይ በምትሰጧቸው አገልግሎት እንደ ቪዛ እና የመሳሰሉ ስራዎችን ማከናወን ትችላላችሁ እንዴ? በጣም ጥሩ ጥያቄ ነው። የኦነሬሪ ኮንሱል ቪዛ መስጠት መብት የለው ያ መስጠት መብት የሚኖረው ቆንሱል ጀነራል መሆን አለበት። ለምሳሌ እኛ ሀገራችን ሎስ አንጀለስ ነው፣ ወይም ያኔ ኤምባሲ ዋሽንግተን ሰራ ነበር። ሎስ አንጀለስ ነው መጀመሪያ በምዕራብ ዩኤስኤ ቆንሱል የተከፈተ። ከዛ በኋላ ኒውዮርክ ሁልጊዜ ቋሚ መልክተኛ ጽህፈት ቤት ጋር የተባበሩት መንግስታት ድርጅት ቋሚ መልክተኛ ማለት ነው እሱ ጋር የተያያዘ የቆንስላ ትምህርት ቤት አለን። ዋሽንግተንም ራሱ ከኤንባሲ ጋር የተያያዘ አለ። ሰሞኑን ደግሞ ሚኒሶታ ሚኒያፖሊስ በአምባሳደር ደረጃ ተጀምሯል፣ ስራ ጀምሯል እና ለእነሱ አስተላልፋለሁ ጥያቄው ከመጣ መረጃ ግን ሾርቶፍ ቪዛ መስጠት በሙሉ የሚገባው መረጃ ለማንኛውም ጠያቂ ኢትዮጵያዊ የት እንደሚያገኝ በምን መንገድ እንደሚያገኝ ካልገባውም መረዳዳት ማስረዳቱን ዱላ ቅብብሎች ነው ልበልህ፣ ለሚመለከታቸው አካላት ከዋሽንግተን ዲሲ ድረስ ችግርም ሲመጣ ለእነሱ ጋር የተነጋገሩ ችግሩን ለመፍታት መሞከር በዛ መልክ ነው የሚሰራውና ቪዛ ኦኖራሪ ኮንስሌት አይሰጥም። የኢኮኖሚ ትብብርን፣ የባህል ልውውጥን፣ ንግድን፣ ኢንቨስትመንትን የመሳሰሉ ስራዎችን ታስተባብራላችሁ። ትክክል። ይሄ ነው እንደውም ዋናው ስራ ቅድምም ወደዛ እንደምንመጣ ነው የጠቆምከኝ። ዋናው ስራ ኖሪ ኮንስሌት እዚህ ላይ ነው። ኖር ኢኮኖሚክ ዲፕሎማሲ ና ፓብሊክ ዲፕሎማሲ ና ከዳያስፖራ ጋር ነው። እሱን እመጣበታለሁ። አሁን ለጊዜው ኢኮኖሚ ላይ በአተኩር ጥያቄ ለመመለስ ኢንቨስትመንት እድሎችን አነፍንፎ ማግኘት ፖቴንሻል ኢንቨስተሮችን ፈልፍሎ ልበልህ ፈላልጎ ማግኘት የንግድ ሰዎች፣ ባለ ሀብቶችን ኢትዮጵያ ያለውን እድል የኢንቨስትመንት እድል ማስረዳት በየመድረኩ በመገኘት በማስረዳት። አሁን የዛሬ ሳምንት በኦሃዮ ትልቁ የሚባለው የስሞል ቢዝነስ እንትን አለ፣ የአነስተኛ ድርጅት አለ። አዎ እዛ ቀጠሮ ትልቅ ፕሬዘንቴሽን አለኝ ኢትዮጵያ ውስጥ የአሜሪካ ባላቶች ቢሄዱና ቢመጡ ምን እድል እንዳለ በኢንቨስትመንትና በመሳሰለ ቱሪዝም እንደገና እሱንም ያክላል። ቱሪዝም ቱር ኦፕሬተሮችንም ሮች ማድረግ አስጎብኚዎችን አስጎብኚዎቹን የኢትዮጵያን ደግሞ ኢሜጅ ለመቅባባት ሲሆን ሁነተኛውን ኢሜጅ መስጠት ችግሩን እንደ ችግር እድሉን እንደ እድል እና ደግሞ ይሄ የተጣመመና ትክክል ያልሆነ ረሃብ፣ ድህነት የሚለውን ነገር በተመጣጣኝ ሁኔታ እና ተገቢውን አሁን ኢትዮጵያ ያለችበትን ተስፋ የሚሰጥ ሁኔታ በደንብ እያንጸባረቁ ገለጻዎችን ፓወርፖይንት የደገፉ መረጃዎችን መስጠት ፕሬዚደንቶች የቢዝነስ ኮርፖሬሽኖችን ቀጠሮ እየጠየቁ በማናገር ኢትዮጵያ ሄደው አንዳንድ ነገር ቢከፍቱ ምን እድል ምን ኮምፓራቲቭ አድቫንቴጅ እንዳላቸው የመሳሰሉትን ሁሉ ያካትታል ማለት ነው። እንደገና ደግሞ ኢትዮጵያ ቢዝነስ ሰዎች እንዲሄዱ ማመቻቸት እንግዲህ ኤምባሲውንም ዋናው እዚህ ተሰርቶ ከመጨረሻ ሙ ኤምባሲ ዝብቱን ገብሎች በማቅረብ የነጋዴዎች ልኡካት ከእነዚህ ስቴቶች በዛ ያሉትን እያሰባሰቡ ኢትዮጵያ ሄደው ኢትዮጵያ በአይናቸው በጭብጥ ሄደው ያለውን እድል እንዲያዩ ማድረግ ነው። ው ብሮሹሮች የመሳሰሉ ኢንቨስትመንትን ፕሮሞት የሚያደርጉ የሚያበረታቱ ንግድን የሚያበረታቱ እድል ያለው ሁኔታ ደግሞ ማሰራጨት ሄዶ ማናገር። እንደገና ደግሞ ለኢትዮጵያ ዋናው ማርኬት ኦፖርቲኒቲ መፈለግ ነው። ደግሞ በእኛ አይነት ደግሞ ስናወጡ ስለሆነ ኢትዮጵያ የምታመርታቸው ሁኔታዎች አሉ። ያው አግሪ ፕሮዳክቶች ናቸው፣ ነገር ግን ኦፖርቱኒቲዎቹን ማፈላለግ የገበያ እድሎችን የገበያ እድሎችን ማፈላለግ ጋዜጣ ላይ ሚዲያ ላይ በመውጣት ሬዲዮ፣ ቲቪ፣ ጋዜጣም ላይ ጽሁፎች፣ አርቲክሎች በመጽሐፍ ኢትዮጵያን ማስተዋወቅ ይሄ ሁሉ ይሸፍናል። የትምህርት እድሎች ስኮላርሽፕ የመሳሰሉ እነዚህንም ታካትታላቸው። ወደሱ እሱ ልመጣን ባው ትምህርት በሳይንስ ስፔስ ቴክኖሎጂ አለ አርት ካልቸር ሳይንስ፣ በስፖርት ስነጥበብ፣ በጤና መስክ ለምሳሌ ከአሜሪካ ሜዮ ክሊኒክ የሚባለው አለ። ከዚህ እዛው አንደኛ ና ሁለተኛ ክሊቭላንድ ክሊኒክ የሚባለው የዓለም መሪዎች ሳውዲ፣ ሁሉም ሌላውን ፕሬዚደንቶች መጥተው የሚታከሙበት ጤናንትን ነው። አሁን ከነሱ ምን አይነት ግንኙነት ለመፍጠር መሞከር ነው። እውቀታቸውን ቴክኖሎጂ ትራንስፈር፣ የእውቀት ትራንስፈር እንዲደረግ መስራት ነው። ስፔስ ቴክኖሎጂ፣ መኪና ኢንዱስትሪ፣ የአቪየሽን ኢንዱስትሪ ሁሉ አለ፣ በየመስኩ በየመስኩ እሱ እንኳን ከበድ ከበድ ያለ ቢሆንም ትምህርት ዕድል ማፈላለግ የሳይንስ ቴክኖሎጂን ማፈላለግ ሶላር፣ በተለይ የመሳሰሉትን ነገሮች የሚጠቀሜታ ሆነው አፎርደብል ወይም ተመጣጣኝ በዋጋ መጣጣኝ ዋጋቸው በጣም ውድ ያልሆኑትን ለኢትዮጵያ ደግሞ የሚያስፈልገው ዝም ብሎ በጣም የማይሆኑ ግዙፍ ነገሮች ዋይት ኤሌፈንት ነገሮች ይባላሉ ፕሮጀክቶች ሳይሆኑ ግዙፍ የሆኑ ሳይሆኑ ተግባር ላይ መዋል የሚችሉ አገልግሎት መስጠት የሚችሉ መሆን አለባቸው። የሚችሉ በጥሩ ዋጋ መንግስትም ሀገራችንም አፎርድ የሚያደርጉትን ቴክኖሎጂ ቀለል ባለ ሁኔታ አንዲ ላይ ስለሆነ አሁን የምንሸጋገረው የእርሻ ሌድ ኢንዱስትሪያላይዜሽኑ ስለሆነ በዛ መልክ ነው እናፈላለጉ። እዚህ ላይ አንድ ብትፈቅድልኛ አንድ ሁለት ደቂቃ ሶስት ደቂቃ ያዛርግህ እዚህ አካባቢ ለምሳሌ ያን እንደው ምን ምን አይነት እድሎች ሊኖሩ ይችላሉ አሉስ ብንል እንደምታቋሶ ሰለሞን ፎርስ የሚባል በየዓመቱ የሚወጣ መለኪያ አለን። በአለም ላይ በየኢኮኖሚክ ሴክተሩ እነማነማ ኢንዱስትሪዎች ናቸው ከአለም አንደኛ ሁለተኛ ሶስተኛ እየተባለ ይመዘገባሉ በፔትሮኬሚካል ኢንዱስትሪ በጋዝ በኢነርጂ በኤርክራፍት ቴክኖሎጂ በፋርማቲካል በኢንሹራንስ እየተባለ በካታጎሪ ይመደባሉ ይሄ እንግዲህ ፎርብስ ፋይቭ ሀንድረድ ይባላሉ በያመቱ እና በግለሰብ ደረጃም የአለም ቶፕ ቢሊዮኔሮች ተብለውም ያወጣሉ እነ ነገሩ ይሄ ሁሉ አመዛዝን ሬሌቲቭ ነው፣ ግን ጠቋሚ ነው። በጠቋሚነቱ በአጋራ ና በዛ መልክ ብንወስደው እዚህ አካባቢ ምን አለ ለሚለው ለምሳሌ በኦሃዮ ውስጥ በርካታ ቶፕ አምስት መቶ ውስጥ የገቡ እና ያሉ ትልልቅ ኮርፖሬሽኖች አሉ። ክሮገር የሚባል አለ፣ በምግብ ና በፓኬጂንግ ፕሮክተር ና ጋምብል፣ ሀገራችን ሀገራችንም ታዋቂነት ያለው ኩባንያ ስለሆነ ምክንያቱም የእነሱ ፕሮዳክት በኢትዮጵያ በእያንዳንዱ ዜጋ ልበልህ በሪ አንኳኳል። እዚህ ነው፣ ኦሃዮ ነው ዋናው ፋብሪካው ና ሄድኳርተሩ መሰረቱ መልቲናሽናል ኮንሱመር the corporation of Menelao. ስልሳ አምስት ቢሊዮን ብር ነው ተርኖቨራቸው፣ ያለፈው ዓመት። ለምሳሌ በብዙ ሀገሮች ውስጥ የሚንቀሳቀሱ ናቸው። መቶ ሀያ አምስት ሀገሮች ውስጥ ይንቀሳቀሳሉ። ዝቅጩን ለመናገር ሌላ፣ በኢነርጂ ደግሞ ማራቶን ፔትሮሊየም እዚህ ነው ሄድኳርተር። ኔሽን ዋይድ ኢንሹራንስ ይሄ መኪና ኢንሹራንስ የሚሉ ሜሲስ፣ አሁን ብዙ ሜሲስ አለ። አሁን ያለበት ቨርጂኒያ፣ ሜሪላንድ በሙሉ አሜሪካ ያካለ በሜሲ የሚባለው የልብስና ሪቴል፣ አሁን እኛ በቴክስታይል ኢንዱስትሪ ስለምንሰራ በብዛት እዛ ላይም ትኩረት ሀገራችን ስላረገች፣ ሜሲ ሲንሲናቲ ነው ሄድኳርተሩ እዚህ ነው። ትልልቅ ኮርፖሬሽን ነው። ሚሽገን ለምሳሌ ትንሽ ስም ስለምሸፍት ከአሜሪካ ካሉት ሶስቱ ትላልቅ ኮርፖሬሽኖች ጀኔራል ሞተርስ እና ፎርድ ሞተርስ ሞታ አሁን እንለዋለን። ዲትሮይት ያ እነሱ መቶ ሀምሳ ቢሊዮን ዶላር ነው የአመት ተርኖቨራ ዶ ኬሚካል ኬሚካልና ኢንዱስትሪ እሱም እዚህ ሚሽገን ነው ያለው። ከዓለም ሀምሳ ሁለተኛ ጀነራል ሞተር ስድስተኛ ፎርድ ሞተር እንደዚሁ ደግሞ ቶፕቴን ውስጥ ነው ያሉት ሁለቱም። ይህ እነሱ እንትን ያሉት እዚህ ሚሽገን ኢንዲያና ሄደን እንደሆነ ካሰማዋት ቀርም ኤሊ ሌላ ኤን ኮምፓኒ ይባላል ይሄ ግሎባል የሆነ ፋርማቲክል ኩባንያ ኢንዲያናፖሊስ ነው። እኔ ካለሁበት ሁለት ሰዓት ተኩል መንገድ ይሆናል። እና አሁን እነሱ በመቶ ሀያ ሀገር በላይ ብራንች ያላቸው ሲሆኑ ፎርቹን ውስጥም እንደዚሁ በቢሊዮን ዶላር የሚያንቀሳቀሱ ቶፖች ናቸው። አንድ ከእያንዳንዱ አንዳንድ ልቅሳት ጊዜ ነው ጊዜ የመወሰድኩት ምዕራባዊ ፔንስሊቬኒያ ወሰድ እንደሆነ ክራፍት ሃይንስ ይባላል። ክራፍት ሃይንስ ይሄ በምግብ ፕሮዳክቶች ላይክ ቶማቶ ፌስት ልበልህ በሱ ነው የሚታወቁት። አጀማመራቸውን በሱ እና ከምግብ ጋር ሪሌቲድ የሆኑ ብዙ ፕሮዳክቶች እና ባፕሮዳክቶች ይሰራሉ። አሁን እነሱ እርሻና ሰማይ ፕሮቨንስ እርሻ ና ፊኒሽ የእርሻ አግሪካልቸራል ጉድስ ነው የሚሰሩት በከፊል ያለቁና ሙሉ በሙሉ ያለቁ የእርሻ ምርቶች ምርቶች ምግብ ምርቶች ናቸው። ሌላ ከዛ አካባቢ ፒትስበርግ፣ ምዕራባዊ ፔንስልቬኒያ አካባቢ የዩናይትድ ስቴትስ ስቲል ከባድ ብረታ ብረት ማምረቻ ሬልዌይ ምን ብረት ከመላው ዓለም ትን የሚሉ ለሬልዌይ ሬልዌ ጋር የተያያዘ ኢንጂኖች እድሎች አሉ። እንግዲህ ይሄ ነው። እንግዲህ ጥረቱ ጊዜ ፈጃል። ብዙ ወዲና ወዲህ ማለት እንትን ይላል። ትዕግስትም ያስፈልጋል። ግማሹ ዘሩን ብለህ በፈጠነ ሁኔታ ለፍሬ ሊበቃ ይችላል። ግማሹ ደግሞ በተጓዳኝ ዘር እየተጣለ ስድስት ወርም አመትም ሁለት አመትም ለፍሬ የሚበቃ ይኖራል። በመሀል ክትትል ያስፈልጋል፣ መነጋገር ያስፈልጋል፣ በቅንጅት መስራት ያስፈልጋል። እንግዲህ ስትራቴጂው ይሄ ነው ባጭሩ ለማለት ነው። እንግዲህ በኢኮኖሚው ነው። እንግዲህ ወደ ሌሎቹ ባጭሩ ባጭሩ ልመለስ ይችላለሁ። አንድ ክብር ቆንስላ ይሰራል ለሚለው ለጠየቀኝ ጥያቄ ማለት ነው። ሌላ እንግዲህ የክብር ቆንስላው አቶ ሰለሞን በጠየቀኝ ላይ ለማከል ፍላጎት ያላቸው ኢትዮጵያውያኖች ሀገራቸው ሄደው ቮለንቲር አድርገው እንዲሰሩ እነሱን ማስተባበር፣ እነሱን ኢንካሬጅ ማበረታታት፣ እነሱን ጥያቄያቸውን ሄዶ ማናገር፣ ተገናኝተውም ሀገራቸው በምን መልክ እርዳታ መስጠት እንደሚችሉ መረጃ መስጠትን ያካትተዋል። ከዚህ ሌላ የኢትዮጵያ ብሔራዊ በዓላትን በተመለከተ ከኮሚኒቲው ጋር በመሆን ኮሚኒቲውን በማስተባበር አንዳንድ ኢቨንቶች ማድረግ መተጋገዝ በጋራ ጉዳይ በጋራ ሀገራዊ ጉዳይ ላይ እንዲሰሩ ሀሳብ መስጠትና አብሮ ጋልቫናይዝ ማስተባበር መረጃ እያሰባሰቡ ለዋናው ኤምበሲ ዋሽንግተን ላለው ከእነሱ ጋር መስጠት። ከዚህ ሌላ እንግዲህ ኢትዮጵያ አሜሪካዊ የሆኑት ዜጎችን በተመለከተ ስለ አገራቸው የሚመለከተውን መረጃ በሙሉ መስጠትም የአሜሪካንን ሕግና የኢትዮጵያን ሕግ በማይጣረሱ ሁኔታ እየለዩ የሚያስፈልጋቸው መረጃ ይህንንም ያጠቃደላል ለማለት ብዬ ነው። ወጡ ስለሚሆን ሰለሞን የኢትዮጵያ የክብር ቆንሲል ከሆኑት ፕሮፌሰር ብሩክ ኃይሉ ጋር ያደረገውን ቃለ ምልልስ ሙሉን ከዌብሳይታችንና ከፌስቡክ ገጻችን ማዳመጥ ትችላላችሁ። ሰለሞንንና እንግዲ አሁን ግን በእሁድ ምሽት ፕሮግራማችን ስም አመሰግናለሁ። አመሰግናለሁ እኔም ስለ አዳመጥሽኝ። አድማጮች ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ ላይ ነው የምንገኘው። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። ክቡራትና ክቡራን አድማጮች የስርጭት ሞገድ ለውጥ ማድረጋችንን ልብ ብላችኋል። ከአሁን በኋላ በቀሪዎቹ ወራት በ19ና በ25 ሜትር ባንድ ላይ ነው የምንገኘው። የናይል ሳት ስርጭታችን የተፈጠረው ችግር እንደተስተካከለ የሚቀጥል መሆኑን ከአክብሮት ጋር እንገልጻለን። እስካሁን ለተፈጠረው ችግር ይቅርታን እንጠይቃለን ነው እስከዛው፣ ዝግጅቶቻችንን ከዌብሳይታችንና ከፌስቡክ ላይ ማግኘት ይችላሉ። በቀጥታም ይተላለፋል የየዕለቱ ስርጭትና በፌስቡክ ማግኘት ይቻላል። እንደዚሁ ስለምታዳምጡን እናመሰግናለን። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። ሰለሞን፣ እንግዲህ እስከ ማጠቃለያው በገባሽው ቃል መሰረት አንድ በገና እንጋብዛ። ለኩለጾሙም እንኳን አደረሳችሁ ለማለትም ቅድም እንዳልሽው መልካም ቀሪ የጾም ዘመን እንዲሆን ከቤት የተዘራ ከቤት የተዘራ በገና ጋር ሁሌ አስባለው ፍቅር ጌታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችን እና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና ሶሎሞን አባተነን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።